ቴል አቪቭና የኦባማ አስተዳደር የተሟሟቀ እሰጥ አገባ ላይ ናቸው። እስራኤል በኃይል በያዘቻቸው ግዛቶች ላይ የምታካሂደውን የሰፈራ ግንባታ ያወገዘውና እንቅስቃሴዋን እንድታቆም የጠየቀው የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ውሳኔ ከጸደቀ ወዲህ ዩናይትድ ስቴትስ ድምፅን የመሻር አቅሟን ተግባራዊ ባለማድረጓና የውሳኔውን መጽደቅ ባለማስቆሟ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በእጅጉ በሽቀዋል። የኦባማን አስተዳደር፣ የውሳኔውን ረቂቅ ያቀረቡና ድምፃቸውንም የሰጡ ሌሎች አገሮችን፣ የተባበሩት መንግስታት ድርጅትን እራሱንም አብዝተው እያብጠለጠሉና እየወቀሱም ናቸው ዲፕሎማሲያዊ እርምጃዎችን እየወሰዱ ከመንግስታቱ ድርጅት ጋር ያላቸውን ግንኙነቶችም እየፈተሹ ነው። ሀገራቸው ለተለያዩ የድርጅቱ ተቋማት የምትሰጠውን ገንዘብም ለማቆም ወስነዋል። ይህ በእንዲህ ሳለ የተሰናባቹ የኦባማ አስተዳደር የውጭ ጉዳይ ሚኒስትር ጃን ኬሪ አብዝተው የሚያሳስቧቸው የእስራኤል ፍልስጤም ግጭት በዘላቂነት የሚቆምበት ጉዳይና የእስራኤል ጥቅምና ደህንነትም የሚጠበቅባቸው መላዎች መሆናቸውን እየተናገሩ ነው። ተሰናባቹ ኬሪ ትናንት ባደረጉት አብይ የተባለ ንግግራቸው ለዚያ የመካከለኛው ምስራቅ አልቋጭ ያለ የሰላም ችግር መፍትሄ ይሰጣል ያሉትን ራዕያቸውን ይፋ አድርገዋል። የውጭ ጉዳይ ሚኒስትሩ ለአንድ ሰዓት ያህል ሲናገሩ የአንድ እስራኤል ፍልስጤን መንግሥት ምስረታ የእስራኤልን ደህንነትም ሆነ ጥቅም አያስጠብቅም ብለዋል። የሁለት መንግሥታት መፍትሄም እጅግ የከበደ ባሉት አደጋ ላይ መሆኑንም ገልጸዋል። በዮርዳኖስ ወንዝ ምዕራባዊ ዳርቻ ዌስት ባንክ እየተባለ ይጠራል እና በምሥራቅ ኢየሩሳሌም ይዞታዎች ላይ የእስራኤልን የሰፈራ ማስፋፋት የሚደግፉ ወገኖች የእስራኤልን መጻኢ ዕጣ ፈንታ እየደነገጉ ናቸው ብለዋል ጃን ኬሪ። እነርሱ የሚያምኑት በአንድ መንግሥት ነው፣ ታላቋ እስራኤል የአንድ የሰፈራ መርሃ ግብሩን የሚደግፍ ፓርቲ መሪ የዩናይትድ ስቴትስ ምርጫ እንደተጠናቀቀ የሁለት መንግሥታት መፍትሔ ዘመን አከተመ ሲሉ አቋማቸውን አውጀዋል። ቤንጃሚን ኔታንያሁ ባለፈው ዓመት በተካሄደው ምርጫ በድጋሚ ለመመረጥ እየተወዳደሩ በነበረ ጊዜ ባካሄዷቸው ዘመቻዎች እርሳቸው ባሉበት የፍልስጤን መንግሥት የሚባል ጨርሶ አይፈጠርም ብለው ነበር። ተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዋይት ሃውስ ከገቡ በኋላ ለእስራኤል የሚሰጡት ድጋፍ እንደማይናወጥ አስታውቀዋል። ኬሪ በትናንት ንግግራቸው ታላቋ እስራኤል ሰላም ጨርሶ አታገኝም ብለዋል። በዮርዳኖስ ወንዝና በሜዲትሬንያን ባህር መካከል ባለው ቦታ ላይ ቁጥራቸው መሳ ለመሳ የሆነ አይሁድና ፍልስጤማውያን ይኖራሉ። ምርጫ አላቸው፤ በአንድ መንግሥት ጥላ ስር አብረው ለመኖር አሊያም በየፊናቸው ሆነው በሁለት መንግሥታት ለመተዳደር ሊመርጡ ይችላሉ። ምርጫው የአንድ መንግሥት አስተዳደር ከሆነ እስራኤል መሆን ያለባት አንድም አይሁዳዊ አንድም ዲሞክራሲያዊ ነው። ሁለቱንም ልትሆን አትችልም። እናም መቼም ቢሆን ሰላም አታገኝም። ይህ ነው መሠረታዊው ሐቅ። ዩናይትድ ስቴትስ ለእስራኤል ሌላ ማንም መንግሥት ሰጥቷት የማያውቀውን ያህል ድጋፍ መስጠቷን ኬሪ አስታውሰዋል። እናም ሁለቱም ዲሞክራሲያዊ እሴቶቻቸውን የማጽናታቸው ነገርም እውን ሆኖ ይቀጥል ዘንድ አሳስበዋል። የሚታይ የሁለት መንግሥታት ምስረታ መፍትሄ በዐይናችን ስር እንዲጠፋ ከፈቀድን እስራኤልን በአግባቡ መጠበቅና መከላከል አንችልም። ለአሜሪካው የውጭ ጉዳይ ሚኒስትር መልሳቸውን ፈጥነው የሰጡት የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የኬሪ ንግግር ሆን ተብሎ ፍልስጤማውያንን ለመጥቀም የተውጠነጠነ ነው ሲሉ ነቅፈውታል። የኬሪ ንግግር የተዛባ ነው ብለዋል ኔታንያሁ። ኬሪ ያደረጉት አይሁድ በራሳቸው ምድርና በዘላለማዊ መናገሻቸው ኢየሩሳሌም የመኖር መብታቸውን የሚደነግገውን ፖሊሲ በአዛኝ መሳይ ቃላት በማውገዝ አብዛኛውን ንግግራቸው ያውሉት ለሰላሙ መጥፋት እስራኤልን በምክንያትነት መክሰስ ነው። የሁለቱ ሀገሮች ምስረታ የሚባለው መፍትሄ ኢየሩሳሌም የእስራኤልም ወደፊት እንዲመሠረት ሐሳብ የቀረበበት የፍልስጤን መንግሥት ዋና ከተማም እንድትሆን ይደነግጋል። የተባበሩት መንግሥታት ድርጅት የጸጥታ ጥበቃ ምክር ቤት ውሳኔ የፍልስጤን መንግሥት መናገሻ ይሆናል በተባለው ምሥራቅ ኢየሩሳሌም ክልል የሰፈራ ግንባታዋን እንድታቆም ያዛል። እስራኤል አይዞሽ ጥር ዐሥራ ሁለት መጣለሽ እያሉ የኦባማ አስተዳደር የድምፅ ተአቅቦ ማድረጉን የሚያብጠለጥሉት ተመራጩ ፕሬዚደንት ዶናልድ ትራምፕ ሁኔታዎች ከጃንዋሪ 20 በኋላ ለተመድም ለእስራኤልም የተለዩ ይሆናሉ ብለዋል።